ጤናና አካባቢ ሰዎች በዋናነት ያን ንጥረ ምግብ ወይ ደግሞ ሳፕሊመንት፣ መቼ ነው የሚወሰደው፣ እንዴት ነው የሚወሰደው፣ ለምንድን ነው የሚወሰደው የሚለውን ነገር በትክክል ሊያውቁ ይገባል። ዶክተር ቸርነት አቦዬ የምግብ ሳይንስ ባለሙያ አሁን አብዛኛው ጊዜ ስጋቱ ምንድን ነው? ምንበላው ምግብ ላይ ያለው መጠን በየቀኑ መውሰድ ካለብን አነስ ያለን ሆነ ጥረቶች ሊያጋጥሙ ይችላሉ። ነው ግን አንዳንዴ ደግሞ በተለይ ሰውነታችን ውስጥ ሊጠራቀሙ የሚችሉ የምንላቸው ቫይታሚኖች በብዛት ከወሰድናቸው ጉዳትም ሊ ይችላሉ። ነው ዶክተር ሄለን ይፍጠር የውስጥ ደዌ የስኳርና የሆርሞን ችግሮች ህክምና ባለሙያ ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ ካልሲየም፣ ማግኔዚየም፣ መልቲቫይታሚን ወይም ቫይታሚን ሲን ቀምመው የተለያዩ ኩባንያዎች በተጨማሪ ምግብነት ለገበያ ያቀርባሉ። ለሰውነት አስፈላጊ መሆናቸው የሚነገርላቸውን እነዚህ ንጥረ ነገሮች እንዴት ይሆን መጠቀም የሚኖርብን? ለጥቂት ደቂቃዎች ከተለያዩ ጥናቶች እና ድምጻቸውን ካስደመጥ ነው ባለሙያዎች ያገኘነው ምክር እናካፍላችሁ። አብረን እንቆይ። ተጨማሪ ምግብ ተብለው በተለያዩ ፋብሪካዎች ከተለያዩ ምንጮች ተዘጋጅተው ለሽያጭ በእንክብልም ሆነ በዱቄት መልክ የሚቀርቡት ጥቅማቸው እንደ መድኃኒት ሳይሆን እንደ ምግብ ብቻ መሆኑን በቅድሚያ ማወቅ እንደሚገባ ነው። ጥናቶችም ሆኑ ያነጋገር ናቸው ምሁራን የሚያሳስቡት በተጨማሪ ምግብነት ከሚቀመሙት ቫይታሚኖች፣ ማዕድኖች፣ ፋይበር ወይም ጭድ፣ አሚኖ አሲድ እና የመሳሰሉትን ንጥረ ነገሮች መጥቀስ ይቻላል። አሜሪካን ውስጥ ብቻ ከ50 ሺህ የሚበልጡ የተጠቀሱት አይነት ቅመም ተጨማሪ ምግቦች ገበያ ላይ እንደሚገኙ መረጃዎች ይጠቁማሉ። ከ53 እስከ 55 በመቶ የሚገመተው በአዋቂ የዕድሜ ክልል የሚገኝ አሜሪካዊም በየዕለቱ ይህን ተጨማሪ የምግብ ቅመም ይወስዳል። የሀገሪቱ የጤና ጥበቃ ተቋም ታዲያ እነዚህ የምግብ ቅመሞች ከየትኛውም በሽታ አያድኑም፣ መድኃኒቶችም አይደሉም ሲል ግልጽ ማስጠንቀቂያውን ለሕዝቡ ሰጥቷል። የአውሮፓ ህብረትም በአባል ሀገራት ውስጥ ለገበያ የሚቀርቡትን የተጨማሪ ምግብ ቅመሞች በየጊዜው ጥራታቸውን ይከታተላል፣ ይመዝናልም። ንጥረ ነገሮቹ በሰውነት ውስጥ በሐኪም ምርመራ የሚታየውን የቫይታሚንም ሆነ ማዕድን ጉድለት ሊያስተካክሉ ወይም ተፈላጊውን መጠን ጠብቀው ሊያቆዩ እንደሚችሉ አስረግጦ ቢገልጽም አንድም መድኃኒት እንዳልሆኑ አልፎ ተርፎም ከመጠን ያለፈ ከተወሰዱ አሉታዊ ጫና ሊኖራቸው እንደሚችል ያስጠነቅቃል። በአሁኑ ጊዜ ኢትዮጵያም ውስጥ እንዲህ ያሉትን የተጨማሪ ምግብ ቅመሞች መሸጥም ሆነ መጠቀም እየተለመደ መምጣቱን የሚናገሩት የውስጥ ደዌ የስኳርና የሆርሞን ችግሮች ሕክምና ባለሙያ ዶክተር ሄለን ይፍጠር፣ ዋናው መታወቅ ያለበት የመድኃኒትነት ጥቅም እንደሌላቸው ነው ይላሉ። አሁን እንዳተባል ሳፕሊመንት ነው እንጂ መድኃኒትም ይሁን ማስታገሻም የሚሆን ነገር የላቸውም። የሚለው ለሚለው ሌብሉ ማለት ነው። ግን አሁን ምሳሌኛ ገጣም ችግር የሚገጣም ፕሮሞተሮቹ ራሱ ሲያስተዋውቁ ይሄ ሳፕሊመንት ብትወስዱ ኢቨን ለምሳሌ ለስኳር ለግፊትም ይጠቅማል የተለያየ ነገር ያግዛል ሆነ የሚሸጠው ሰቡን ፍላጎት ይጨምራል። የምግብ ሳይንስ ባለሙያው የዶክተር ቸርነት አቦዬ ምክር ይህንኑ ያጠናክራል። እነዚህን ነገሮች ለመውሰድ እንግዲህ የሰዎቹ ፊዚዮሎጂ ወይ ደግሞ ሴቶች ከሆኑ በምን ሁኔታ ውስጥ እንዳሉ የማጥባት፣ የእርግዝና የተለያዩ ነገሮች አሉ። ሁለተኛ ደግሞ እድሜ አለ። አሁን ካልቼን እየቀነሰ የሚሄድባቸው ካልቼን ለሰዎች ልጆች የሚያስፈልግበት የእድሜ እንትን አለ እና እነዚህም ተመርኩዞ የሚታዘዙ ንጥረ ምግቦች ናቸው፣ ሰፕሊሜንቶች። እነዚህ አስፈላጊነታቸው በትክክል ይታወቃል። በሳይንስም የተረጋገጠ ነገር ነው። ነገር ግን በትክክል ለመውሰድ ሰፕሊሜንቱን የሚያዘጋጀው ክፍል የሚያስቀምጠውን መመሪያ በትክክል ሊከተሉ ይገባል። በተለያየ ሊታይ ሊወሰድ የሚገባው መጠን መቼ የሚለው ነገር ሁሉ ሊታይ ይገባል። ሁለተኛ ደግሞ ከተፈጥሮ ምንጮች በበቂ የሚወሰድበት ሁኔታ ካለ ይህም ማረጋገጥም ያስፈልጋል። ከተፈጥሮ ምን ያህል ይገኛል። እጆታችንን ለሰው ልጅ አስፈላጊ በየእድሜ ክልሉ በተለያዩ ፊዚዮሎጂካል ስታተስ በሚኮንበት ጊዜ የሚያስፈልግ የንጥረ ምግብ መጠን አለ። ያንን መጠን በአገናዘበ መልኩ ከተፈጥሮ የሚገኘው ይበቃል አይበቃም ማይበቃ ከሆነ በእነዚህ በሰፕሊሜንቶች ሊሟላ የሚገባ ጉዳይ አለ እና በዚህ ሁኔታ ነው ሰዎች በዋናነት ያ ንጥረ ምግብ ወይ ደግሞ ሰፕሊሜንት መቼ ነው የሚወሰደው፣ እንዴት ነው የሚወሰደው፣ ለምንድን ነው የሚወሰደው የሚለውን ነገር በትክክል ሊያውቁ ይገባል። ዶክተር ሄለን ይፍጠር በተጨማሪ ምግብነት እነዚህን ቅመሞች እንዴት መውሰድ እንደሚገባ ሙያዊ ምክራቸው ይህ ነው። ብዙ ጊዜ በሕክምናው ለምሳሌ ሴቶች ላይ የአጥንት መሳሳት ይከሰታል ብለው ስለሚታሰብ ማንኛውም ሴት ከአርባ አምስት ዓመት በላይ ከሆናት ወይም የወር አበባ ከቆመ አጥንቷ መሳሳት ውስጥ ስለሚታሰብ እንዲወስዱ ሪኮመንድ ይደረጋል። በሕክምና ገበያ ላይ የተለያየ አይነት አለ። አሁን ብን እዚህ ኢትዮጵያ ውስጥ ራሱ ለጤና ጥሩ ነው ተብለው የሚሸጡ ሳፕሊመንቶች አሉ። አሁን አብዛኛው ጊዜ ስጋቱ ምንድን ነው? ምን በላው ምግብ ላይ ያለው መጠን በየቀኑ መውሰድ ካለብን አነስ ያለን ሆነ ጥረቶች ሊያጋጥሙ ይችላሉ ነው። አንዳንዴ ደግሞ በተለይ ሰውነታችን ውስጥ ሊጠራቀሙ የሚችሉ የምንላቸው ቫይታሚኖች በብዛት ከወሰድ ናቸው ሊበዙብን ደግሞ ከሆነ ጉዳትም ይችላሉ። ምንድን ነው የሚመከረው? አሁን አንድ ሰው የግድ ሐኪም ማማከር አለበት። አሁን ለምሳሌ ከአርባ አምስት ዓመት በላይ ስትሆን አንድ ሴት ሊገጥማት ይችላል የሚባለው የአጥንት መሳሳት ካለ ከተፈጥሮ ምግብ በምታገኘው ብትተካው ይሻላል ወይስ ይሄን ብትጨምርበት ይመከራል? ብትጨመርበት ይሻላል። ምክንያቱም አብዛኛውን ሰሪኛ ሀገር ምንበላው ምግብ ስድስት ወስጥ ከምንፈልገው ካልሲየም ይዘቱም ሆነ ቫይታሚን ዲ የሌለው ይዘቱ ትንሽ ስለሆነ ካልሲየም ሰፕሊመንት እንዲወስዱ መክራቸዋለን። ግን ከሐኪም ጋር ተመካክሮ ለእርሶ ይህንን ያህል ያለው ቢወስዱ የተሻለ ነው እንላለን። ዝም ብሎ ራሳቸው ገዝተው እንዲወስዱ ግን አንመክርም። ሳፕሊመንቶችን የአውሮፓ ህብረት ቀደም ብሎ በጎርጎሮሳዊ ሁለት ሺ አንድ አመተ ምረት ላይ እነዚህም ምርቶች ለገበያ ስለማቅረብም ሆነ ጥቅምና አጠቃቀማቸውን የሚመለከት መረጃ በምግብ ሳይንስ ጉዳዮች ተመልካች ኮሚቴው አማካኝነት ተዘርዝሮ መመሪያ አውጥቷል። ከ2005 እስከ 2009 ዓ ም በተመሳሳይ የዘመን ቀመር ማለት ነው። ወደ 533 የተጨማሪ ቅምም ምግቦች አዘጋጆች ምርታቸውን ለመሸጥ ለህብረቱ ማመልከቻ አቅርበው ነበር። የህብረቱ የምግብ ሳይንስ ጉዳዮች ተመልካች ኮሚቴው ጥናት ምዘናውን ሲጀምር ከአመልካቾቹ ግማሽ የሚሆኑት በቂ መረጃና ማብራሪያ ስላላቀረቡለት ተዋቸው፣ 186ቱ አመልካቾች ደግሞ ምክንያታቸው ባይገለጽም ጥያቄያቸውን ትተው ከገበያው ፉክክር ወጡ። እንግዲህ አሁን በየአባል ሀገራቱ ለሽያጭ የቀረቡት የተጨማሪ ምግብ ቅመሞች ከፍተኛ ትኩረት ተሰጥቶ ከሚካሄድ ጥናትና ምርምር በኋላ የተፈቀደላቸው መሆናቸው ነው። እዚህ ጀርመን ሀገር እንዲህ አይነቶቹ ተጨማሪ ምግቦች በሚዋጥ እንክብል ወይም በውሃ ሟምቶ ሊጠጡ እንደሚችሉ ሆነው ወይም በዱቄት መልክ፣ አንዳንዶቹም በፈሳሽ መልክ በየመደብሩ ይገኛሉ። ብዙዎችም ይጠቀሙባቸዋል። የምግብ ሳይንስ ባለሙያውም ሆኑ የሕክምና ባለሙያዋ የሚመክሩት እንዲህ አይነቶቹን የተጨማሪ ምግቦች ቅመሞች ከመውሰድ በፊት ማንኛውም ሰው አስቀድሞ በሰውነት ውስጥ ያለውን የአስፈላጊ ንጥረ ነገር መጠን ማወቅ እንዳለበት ነው። አዎ፣ እንግዲህ ምንድነው ቅድም ያልኳቸውን ነገሮች ባለሙያው በትክክል አገናዝቦ ምክር ሊሰጣቸው ይገባል። እንዲሁ ዝም ብሎ ከመሬት ተነስቶ እያንዳንዱ ነገር እኮ ገደቡን ካለፈ የራሱ የሆኑ ምናልባት የጎንዮሽ ችግሮች ሊኖሩታል። ያ እንዳይሆን የምክር አገልግሎት የግድ ያስፈልጋል። እንደነዚህ አይነት ለሚወሰዱ ሰፕሊሜንቶች ወይም ንጥረ ምግቦች አንድም የስነ ምግብ ባለሙያዎች ይህን እነዚህን ሰዎች ሊያማክሯቸው ይገባል። ሌላም ደግሞ የጤና ሰዎችንም ምክር ሊጠይቁ ይገባል። እውነት ነው። ማለትም አንዳንዱ ቫይታሚን ቅድም እንዳልኩት ሰውነታችን ውስጥ የመጠራቀም ነገር አለው ከሚገባን በላይም ከወሰድን ለሰውነታችን ቤል ያለዋንስ የምንለው ማለት ነው ትንሽ ጉዳትም ሊኖር ይችላልና፣ ስለዚህ የምንወስደውን ቢያንስ ለሐኪም ምን ምንድን ነው ያለው ከጥቅሙ ጉዳቱ ታይቶ ኛው ሊኖር ይችላል ወይም ይቅርብዎት የሚለውን ተመካክሮ ቢወስድ የተሻለ ነው። አንዳንዶቹ ለተጨማሪ ምግብነት የሚቀርቡት ምርቶች ከተፈጥሮ በቀጥታ የተቀዱ መሆናቸውን በላያቸው ላይ የሚለጥፉት ማብራሪያዎች ይናገራሉ። አንዳንዶቹ ደግሞ መድኃኒት መስለው በላቦራቶሪ የተቀመሙ ንጥረ ነገሮች ናቸው። ሁሉም ነገር ላይ መጀመሪያ ቅድሚያ ሊሰጥ የሚገባው ከተፈጥሮ ወደምናገኘው ነው ማመዘን ያለብን። የሚቀጥለው ጥያቄ ከተፈጥሮ የምናገኘው በቂ ነው ወይ ነው። አሁን ያ ነው ሊመለስ የሚገባው፣ እንጂ ለምሳሌ ካልሲየም ከወተት በብዛት እናገኛለን። ምንም ጥርጥር የለውም። በቂ ወተት ከወሰድን ካልሲየም አለው። ከዛ ከተፈጥሮ ምንጮች የአንዱ ምሳሌ ነው ጠቀስኩት እንጂ ከሌሎችም ከተፈጥሮ ምንጮች የምናገኘው በቂ ከሆነ ላያስፈልግ ይችላል። ከተፈጥሮ ምንጮች የምናገኘው በቂ ካልሆነ ግን ይሄ ሊለካ ይገባል። እንግዲህ አንዳንድ ቦታ የሚወሰደው የሚበሉ የምግብ አይነቶች ተመርምረው ይህን ያህል በቂ እንትን አለ ተብሎ እንትን የሚባልበት ሁኔታ አለ። ነገር ግን እዛም ደግሞ ሌሎች እነዛን ነገሮች ሰውነታችን እንዳይጠቀም የሚያደርጉ ነገሮችም ካሉ እነዛም በጥቅሉ ታይተው በቂ ይወስዳል የሚል ነገር ካለው ይሄ ነገር ብዙ አይመከርም። ከዛ ጋር ክፍተት ካለ ያንን ክፍተት ለማሟላት ምናልባት በባለሙያ አማካሪነት መውሰድ የሚቻል ይሆናል። ሰው የሚመገበውን እንደሚመስል ይነገራል። ወደ አፋችን የምናስገባው ነገር ላይ ጥንቃቄ ማድረጉ ደግሞ ለጤናችን መጠበቅ ዋናው ጉዳይ ነው። ለሰጡን ሙያዊ ምክር ሁለቱንም ባለሙያዎች በእናንተ ስም በማመስገን ለዕለቱ ያልነውን በዚሁ እናብቃ። አድማጮች አስተያየት ጥቆማቸው አይለን ሸ የለገሰነኝ ሰላም ሁኑ።